አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። አርባ አራት የአፍሪቃ ሀገሮች ትልቅ ነጻ ገበያ ለመመስረት ተስማሙ፣ በርበራ ወደብን የማልማቱ እቅድ የአፍሪቃ ቀንድን ሊያናጋ ይችላል ተባለ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ ኪጋሊ ሩዋንዳ የተሰበሰቡት የአፍሪካ መሪዎች የዓለም የንግድ ድርጅት ከተመሠረተ ወዲህ ትልቁ የነጻ ገበያ አካል የመመስረት ስምምነት መፈራረማቸውን ገልጿል። የአፍሪካ አህጉራዊ የነጻ ንግድ ስምምነት የአፍሪካ ህብረት 55 አባል አገሮችን የሚያስተባብር ቀረጽ የማይከፈልበት የንግድ አካል ይሆናል። ስምምነቱ አንድ ነጥብ ሁለት ቢሊዮን ሕዝብን የሚያቅፍና 2.5 ትሪሊዮን ዶላር ገቢ የሚያስገኝ የነፃ ገበያ ቀጠና እንደሚሆን የአፍሪካ ህብረት ገልጿል። የአፍሪካ ሀገራት ከአህጉሪቱ ውጭ የሚልኳቸውን ሸቀጣ ሸቀጥ አይነቶችን እንዲያሰፉ ሊረዳቸው እንደሚችልም የአፍሪካ ህብረት ተስፋ አለው። ከአፍሪካ የንግድ ልውውጥ ከሀያ ከመቶ በታች ነው በአህጉሪቱ ውስጥ የሚንቀሳቀሰው ሲሉ የወቅቱ የአፍሪካ ህብረት ሊቀመንበር የሆኑት የሩዋንዳው ፕሬዝዳንት ፖል ካጋሜ ባለፈው ማክሰኞ ባደረጉት ንግግር መጥቀሳቸውን፣ አያይዘውም በአገሪቱ የሚደረገው የንግድ ግንኙነት እንዲጠናከር ማድረግ፣ ከተቀረው ዓለም ጋር የሚካሄደው የንግድ ግንኙነት ይቀንሳል ማለት አይደለም ማለታቸውን ሲኤንቢሲ ቴሌቪዥን ስርጭት ድረገጽ ገልጿል። ይሁንና የንግድ ቀጠናውን ስምምነት የሚነቅፉም እንዳልታጡ ዘገባው ሳያወሳ አላለፈም። የናይጄሪያ ፌዴራል ካቢኔ የንግዱን ስምምነት ባለፈው ሳምንት ቢያጸድቅም የሀገሪቱ ፕሬዝደንት መሐመዱ ቡሃሪ ከሀገሪቱ ባለ ድርሻዎች ተጨማሪ ግብአት ለማግኘት ሲሉ በጉባኤው እንዳልተገኙ ታውቋል። የሀገሪቱ የሙያ ማህበራት ስብስብ የሆነው የናይጄሪያ የሌበር ኮንግረስ የንግዱን ስምምነት ተቃውሟል። ናይጄሪያ ከነዳይ ዘይት ውጭ የሆኑትን ዘርፎች በሚመለከት ለውጭ ውድድር የሚያስችል ወደ ውጭ የመላክ ብቃት የላትም ሲሉ አንጋፋ የአፍሪቃ አማካሪ ኢማድ ምስዲዋ ማስገንዘባቸውን ሲኤንቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኡጋንዳ ፕሬዚደንት የወሪ ሙሴቬኒም ምክንያቱ ባልታወቀ ሁኔታ በጉባኤው እንደማይገኙ ተገልጿል። የአፍሪቃ ሕዝብ ብዛት እንደ አውሮፓ አቆጣጠር እስከ 2050 ዓ ም በሚኖረው ጊዜ በ32 ዓመታት ውስጥ ማለት ነው 2.5 ቢሊዮን እንዲደርስ ይጠበቃል። የአፍሪቃ የነጻ ገበያ ቀጠና ስለ መመስረት ጉዳይ መነጋገር የተጀመረው ከሦስት ዓመታት በፊት መሆኑን ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ ጠቁሟል። የተባበሩት መንግስታት ድርጅት ባለፈው ወር ባወጣው ጥናት መሠረት የነጻ ንግድ ስምምነት በረጅሙ ሲታይ 16.1 ቢሊዮን ዶላር ጥቅም ያስገኛል። ይሁንና ጥቅምና ዋጋዎች በምንላ አገሪቱ በተመጣጣኝ መንገድ ላይከፋፈል እንደሚችል በመግለጽ ጥናቱ ያስገነዝባል። በመርህ ደረጃ ከታየ በመላ አፍሪካ የነጻ ንግድ ቀጠና መኖሩ ጥሩ የኢኮኖሚ ትርጉም አለው ይላሉ ቬሪስክ ማፕል ክሮፍት የተባለው የአፍሪካ አደጋ ኮንሰልተንሲ ኃላፊ ቤን ደይተን። ትልቁ ችግር የሚሆነው ግን የአፍሪካ ሀገሮች የውጪውን የጉምሩክ ቁጥጥርን በሚገባ በተግባር ላይ ለማዋል ይቸግራቸዋል። ለምሳሌ ወደ ጋና የገቡ በርካሽ ዋጋ የሚሸጡ የቻይና ዕቃዎች ውሎ አድሮ ብዙም ቁጥጥር ሳይደረግባቸው ብዙ የአፍሪካ ሀገሮች ድንበሮች አልፎ ናይጄሪያ ሊደርሱ ይችላሉ። ይህ አሁንም ያለ ችግር ቢሆንም ነጻ የንግድ ቀጠናው ሲተገበር ደግሞ ልብስ ይችላል ሲሉ ቤን ፔይተን ማስገንዘባቸውን ሲኤንቢሲ የተባለው የቴሌቪዥን ስርጭት ድረ ገጽ አስነብቧል። ብሉምበርግ የዜና አገልግሎት ደግሞ የሶማሊላንድ ግዛት የውጭ ጉዳይ ሚኒስትር ሰዓድ አሊ ሽሬ የበርበራ ወደብን በሚመለከት የተፈጠረው ጠብ የአፍሪቃ ቀንድን ሊያናጋ ይችላል ማለታቸውን ጠቅሷል። በዱባይ መንግሥት ባለቤትነት ወደብን በማንቀሳቀስ ሥራ የተሰማራው ዲፒ ወርልድ የበርበራ ወደብን ለማልማት የሰላሳ ዓመታት የስምነት ዕድል አግኝቷል። ወደቡን የማስፋትና የማልማት ሥራ 442 ሚሊዮን ዶላር ያስወጣል የኢትዮጵያ መንግሥት በበኩሉ የ19 ከመቶ አክሲዮን ለማግኘት ችሏል ሶማሊላንድ ለአውሮፓ አቆጣጠር ከ1991 ዓ ም አንስቶ የራስ ገዝ አስተዳደር የመሠረተች ሲሆን ሶማሊያ ለሶማሊላንድ እውቅና የማትሰጥ በመሆኗ ስምምነቱ ተሰርዟል ሕጋዊነት የለውም ማለቷን የብሉምበርግ ድረገጽ ጠቅሷል ሶማሊያ ስለ ወደቡ በተደረገው ስምምነት ምክንያት ሶማሊላንድን ለመውረር ከወሰነች ራሳችንን የመከላከል መብት ይኖረናል ካሉ በኋላ ግጭቱ በእኛ ላይ ብቻ አይወሰንም ማለታቸውን ድረ ገጹ አውስቷል። የተባበረው አረብ ኢሚሬቶች ወታደራዊ አውሮፕላን ማረፊያንና የባሕር የባህር ኃይል ሰፈርን የሚያስተናግደው በርበራ ወደብ ከደቡብ የመን 260 ኪሎ ሜትር በሚርቀው የአደን ባሕረ ሰላጤ ነው የሚገኘው። የተባበረው የአረብ ኢሚሬቶች ወታደሮች በሳውዲ አረቢያ ከሚመራው ጥምረት ጋር በመተባበር ሁቱ አማጽያንን በመዋጋት ላይ ያሉት እዛው ደቡብ የመን ውስጥ እንደሆነም የብሉምበርግ ድረገጽ ዘገባ ያወሳል። የተባበረው የአረብ ኤሚሬቶች የባህር ኃይል ሰፈር በመጪው ሰኔ ወር ይጠናቀቃል ተብሎ እንደሚጠበቅ የውጭ ጉዳይ ሚኒስትሩ ገልጸዋል። መቼ ስራ እንደሚጀምር ግን ከመናገር ተቆጥበዋል ፋና ብሮድካስቲንግ ኮርፖሬሽን በዘገበው መሰረት። የተባበሩ የአረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሼክ አብደላ ቢን ዛይድ አል ናህያንና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአስራ ሰባት ቀናት በፊት አዲስ አበባ ተገናኝተው በተነጋገሩበት ወቅት በአፍሪቃ ቀንድና በመካከለኛው ምስራቅ ጸጥታ ላይ አብረው ለመስራት መስማማታቸውን የብሉምበርግ የዜና አገልግሎት ድረገጽ ዘግቧል። የሶማሊላንድ የውጭ ጉዳይ ሚኒስትር ባለፈው ሰኞ ዱባይ ሄደው ለጋዜጠኞች በሰጡት መግለጫ ኢትዮጵያ በበርበራ ወደብ ላይ የአክሲዮን ድርሻ መያዟ ዕውቅና የመስጠት ተምሳሌት ነው ብለዋል። ሶማሊላንድ የራስ ገዝ አስተዳደር ያወጀችው ሶማሊያ በእርስ በርስ ጦርነት ታምሳ ሥርዓተ አልበኝነት በሰፈነበት ወቅት ሲሆን ዕውቅና የሰጣት ሀገር ግን የለም። የኢትዮጵያ የትራንስፖርት ሚኒስትር አህመድ ሺዴ በበርበራ ወደብ የአክሲዮን ድርሻ መያዝ ከሉዓላዊነትና ዕውቅና ከመስጠት ጋር የሚያያዝ እንዳልሆነ ገልጸዋል። ግጭት ሊነሳ ይችላል የሚባለውንም ባለድርሻዎች ሁሉ ውሎ አድሮ የኢኮኖሚ ልማት ጉዳይ መሆኑን ይረዳሉ ማለታቸውን ድረገጹ አወስቷል። የተባበረው የአረብ ኤሚሬቶች የሶማሊላንድን የፖሊስና የጸጥታ ኃይልን እንዲያሰለጥን የሚደረገው ስምምነት እየተጠናቀቀ መሆኑን የውጭ ጉዳይ ሚኒስትሩ ጠቁመዋል። የተባበረው የአረብ ኤሚሬቶች ኤርትራ ውስጥም ወታደራዊ ሰፈር እየገነባ መሆኑን የተባበሩት መንግስታት ድርጅት መርማሪዎች ለጸጥታው ምክር ቤት ተናግረዋል። ይህም በኤርትራና በሶማሊያ ላይ የተጣለውን የመሳሪያ ማዕቀብ ይጥሳል ሲሉ መርማሪዎቹ ለጸጥታው ምክር ቤት ማስገንዘባቸውን ብሉምበርግ ድረ ገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና